Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 24 2013 ዓ ም ዝግጅታችን ጀመረ። የትግራይ ክልል ጊዜያዊ አስተዳደር ላለፉት ስድስት ወራት በክልሉ በተግባር ላይ ውሎ የሚገኘው የአስቸኳይ ጊዜ አዋጅ እንዳይራዘም ለማድረግ የሰራ መሆኑን አስታወቀ። ዝርዝር ዘገባውን በአብይ ርዕስ እናስደምጣችኋለን። የተባበሩት መንግስታት ድርጅት የምግብ ድርጅት በሰሜን ምዕራብ እና በደቡብ ትግራይ ዞኖች ወደ አንድ ሚሊዮን የሚጠጉ ተረጂዎች እርዳታ ማድረሱን አስታወቀ። የዚህንም ዘገባ ዝርዝር ቆየት ብሎ ታደምጡታላችሁ። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ደሳለኝ መኮንን ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም በሰሜን ምዕራብና በደቡባዊ ትግራይ ዞኖች የምግብ እርዳታውን ማከፋፈል ከጀመረበት ካለፈው መጋቢት ወር ወዲህ ወደ አንድ ሚሊዮን ለሚጠጉ ተረጂዎች እርዳታ ማድረጉን ባወጣው መግለጫ አስታወቀ። ካለፈው ህዳር ወር ጀምሮ በክልሉ በተቀሰቀሰው ግጭት ከጠቅላላው 91 ከመቶ የሚሆነው 5.2 ሚሊዮን የትግራይ ሕዝብ አስቸኳይ የምግብ እርዳታ የሚያስፈልገው መሆኑን ድርጅቱ ገልጾ ከአጋር ድርጅቶች ጋር በመሆን የአገልግሎቱን መጠን እያሰፋ እስከ ሰባ ወረዳዎች ድረስ የሚገኙ ተረጂዎች ዘንድ ለመድረስ እቅድ ይዞ እየተንቀሳቀሰ መሆኑን በመግለጫው አመልክቷል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። በሌላ ዜና በትግራይ ክልል የአንድ የኢጣሊያ በጎ አድራጎት ድርጅት ሰራተኛ የነበሩ ኢትዮጵያዊ ባለፈው ቅዳሜ በተባራሪ ጥይት ተመተው መገደላቸውን ድርጅቱ አስታወቀ። የአዲግራት ለዋሪና የድርጅቱ የአዲግራት ቢሮ ኃላፊ የነበሩት ነጋሴ ኪዳነ የህዝብ እድገት ዓለም አቀፍ ኮሚቴ ለተባለ የኢጣሊያ ድርጅት እንደ አውሮፓውያን አቆጣጠር ከ2016 ዓ.ም ጀምረው ሲሰሩ የቆዩ መሆኑን አሶሽየትድ ፕሬስ ዘግቧል። የትግራይ ግጭት ከሰባት ወራት በፊት ከጀመረ ወዲህ በክልሉ ውስጥ የተገደሉ ዘጠነኛ የረድኤት ሰራተኛ መሆናቸውን ዘገባው ጨምሮ አመልክቷል። በኮቪድ-19 ዜና በኢትዮጵያ በተካሄዱ የኮሮና ቫይረስ ምርመራዎች ትናንት 196 ሰዎች ከትናንት በስቲያ ደግሞ 145 ሰዎች ለቫይረሱ የተጋለጡ ሆነው መገኘታቸውን የጤና ሚኒስቴር ዕለታዊ ሰንጠረዥ አሳየ። እስከ ትናንት በነበረው ጊዜ የኮቪድ መከላከያ ክትባት የተከተቡ ሰዎች ቁጥር 1 ሚሊዮን 856 መድረሱንም ሰንጠረዡ አሳይቷል። በኮቪድ-19 ሳቢያ ህይወታቸው እንዳለፈ የታወቀው ሰዎች ቁጥር ደግሞ 4155 እንደደረሰ መረጃው ጨምሮ አመልክቷል። ምስራቃዊ ኮንጎ በሚገኙ መንደሮች እሁድ ሌሊት በደረሱ ጥቃቶች ቢያንስ 55 ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። ጥቃቱ ከአካባቢው ባለፉት አራት ዓመታት ውስጥ ከደረሱት ሁሉ የከፋ መሆኑን የተገለጸው የኮንጎ የጦር ሰራዊትና የአካባቢው የሲቪል መብት ቡድን ከዩጋንዳ ጋር በሚያዋስነው ድንበር አቅራቢያ ጥቃቱን ያደረሱት የተባበሩት ዲሞክራሲያዊ ኃይሎች የሚባለው እስላማዊ ታጣቂ ቡድን አባላት እንደሆኑ ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ እንዳለው መኖሪያ ቤቶች ተቃጥለዋል፣ የተጠለፉ ሰዎችም አሉ። በመንግስታቱ ድርጅት መሰረት ይህ ቡድን ባለፈው 2020 ዓመተ ምህረት እንደ አውሮፓውያን አቆጣጠር 850 ሰዎች ገሏል። ቡድኑን ዩናይትድ ስቴትስ በሽብርተኛ ቡድንነት ባለፈው መጋቢት እንደፈረጀችው ይታወሳል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዓለም አቀፍ ወረርሽኞች ሲነሱ ምላሽ የሚሰጥ ስምምነት ለማዘጋጀት የሚያስችል የዓለም የጤና ድርጅት አባል ሀገራት አንድ የመደራደሪያ እቅድ እንዳጸደቁ ተገለጸ። ጂኒቫ ውስጥ ሲካሄድ በቆየው ዓለም አቀፍ የጤና ጉባኤ ትናንት ሰኞ በተጠናቀቀበት ወቅት አዲስ ዓለም አቀፍ ስምምነት ወይም በቀጣይነት ሊነሱ ለሚችሉ እንደ ኮቪድ-19 የመሰሉ ወረርሽኞች የዓለም ሀገሮች የተሻለ ዝግጅት እንዲያደርጉ የሚያስችል ጉባኤ መፍጠር እንዲቻል ልዩ ስብሰባ ዓለም አቀፉ የጤና ድርጅት በኅዳር ወር እንዲያካሂድ ድምፅ ሰጥተዋል። በአሁኑ ወቅት ያለው ወረርሽኝ እንደ አውሮፓውያን አቆጣጠር በ2019 ማብቂያ ከተከሰተ ወዲህ በዓለም ዙሪያ ከ170 ሚሊዮን በላይ ሰዎችን ያጠቃ ሲሆን ከ3.5 ቢሊዮን በላይ ሰዎች ደግሞ ለህልፈት ዳርጓል። የዓለም የጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ለተሰብሳቢዎቹ ባሰሙት ንግግር አለም አሁን እንደዚህ አይነቱን አለም አቀፍ ስምምነት ማድረግ የሚያስፈልጋት ጊዜ ነው ብለዋል። የተባበሩት መንግስታት የጤና ድርጅቶችን እና የዓለምን የጤና ደህንነትም ይህ ውል እንደሚያጠናክር ገልጸዋል። አክለውም የመረጃ የቴክኖሎጂና የግብዓት ልውውጥ አለመኖር ለኮቪድ-19 ወረርሽኝ የተሰጠው ምላሽ ደካማ እንዲሆን እንዳደረገውም ቴድሮስ አድሃኖም አመልክተዋል። ይህ በዚህ እንዳለ ቶኪዮ ላይ ለሚከናወነው ኦሊምፒክ ልምምድ ለማድረግ የአውስትሬሊያ የሴቶች ኦሊምፒክ የእጅ ኳስ ቡድን ትናንት ሰኞ ጃፓን በመግባት የመጀመሪያዎቹ እንደሆኑ ታወቀ። ይሁን እንጂ ሊካሄድ የታቀደው ውድድር በጃፓን እንደ አዲስ ባገረሸው የኮቪድ-19 ወረርሽኝ ምክንያትና በዘገየው የክትባት ስርጭት ሳቢያ አጥልቶበታል። ከጃፓን ሕዝብም ከፍተኛ ተቃውሞ እየገጠመው ነው። ከውጭ ሀገር የሚገቡ ተመልካቾች በሐምሌ 23 የሚካሄደውን ኦሊምፒክ እንዳይታደሙ የተከለከሉ ሲሆን የሀገር ውስጥ ተመልካቾችን መንግስት ክትባት ለመከተባቸው ወይም ተመርምረው ከቫይረሱ ነፃ መሆናቸውን የሚያሳይ ማስረጃ ሊጠይቅ እንደሚችል የጃፓን ጋዜጣዎች ትናንት ዘግበዋል። በተያያዘ ዜና በኮሮና ቫይረስ ልውጥ ዝርያዎች የሚያዙ ሰዎችን ቁጥር ለመቀነስ ፈረንሳይና እንግሊዝ የክትባት ስርጭታቸውን እያጠናከሩ መሆናቸውን አስታወቁ። ፈረንሳይ ሁሉም አዋቂ እድሜ ላይ ያሉ ሰዎች የኮቪድ-19 ክትባት እንዲወስዱ አድርጋለች። ባለፈው ዓመት ታህሳስ ወር ላይ በቫይረሱ ተይዘው ያገገሙት የሀገሪቱ ፕሬዚደንት ኢማኑዌል ማክሮን እሳቸውና ባለቤታቸው ብሪጅት ክትባቱን ትናንት ከወሰዱ በኋላ በትዊተር ገጻቸው ባሰፈሩት መልእክት ልክ እንደ እኔና እንደ ብሪጅት ወይም ልክ እንደ ሌሎች 25 ሚሊዮን ፈረንሳውያን እንዳደረጉት ሁሉ እንከተብ ራሳችንንና የምንወዳቸውን ሰዎች ከበሽታው እንጠብቅ ብለዋል። ፈረንሳይ ውስጥ እስከ ትናንት በቫይረሱ የተያዙ ሰዎች ቁጥር አምስት ነጥብ ሰባት ሚሊዮን የገባ ሲሆን አንድ መቶ ዘጠኝ ሺ ስድስት መቶ ዘጠና ሰዎች ደግሞ ለህልፈት መዳረጋቸውን የጆንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ያሳያል። በተመሳሳይ እንግሊዝም የለንደኑን የረግቢ መጫወቻ ሜዳ ለክትባት ዘመቻ ክፍት ማድረጓን የጤና ኃላፊዎች አስታውቀዋል። ክትባቱን ለመውሰድ ምንም ቀጠሮ አያስፈልግም ተብሏል። ህንድ ውስጥ በተገኘው አዲሱ የኮሮና ቫይረስ ልውጥ ዝርያ ምክንያት እየጨመረ የሄደውን በቫይረሱ የሚያዙ ሰዎች ቁጥር ለመቀነስ ከፍተኛ ጥረት እያደረገች ያለችው እንግሊዝ እስካሁን አራት ነጥብ አምስት ሚሊዮን የቫይረሱ ተያዦች እንዳሏትና አንድ መቶ ሀያ ስምንት ሺ አርባ አራት ሰዎች ለህልፈት እንደተዳረጉ አረጋግጣለች። ጀርመንም ከሚቀጥለው ሰኔ ሰባት ጀምሮ የኮሮና ቫይረስ ክትባትን ከ16 ዓመት በላይ ለሆኑ ሰዎች በሙሉ መስጠት እንደምትጀምር ይፋ አድርጋለች። በሀገሪቱ በአሁኑ ሰዓት በቫይረሱ የተያዙ ሰዎች ቁጥር 3.7 ሚሊዮን የገባ ሲሆን 88469 ሰዎች ለህልፈት ተዳርገዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እንደ አውሮፓውያን አቆጣጠር በ1921 ዓ.ም በጥቁር አሜሪካውያን ላይ የተፈጸመውን የተልሳው የዘር ፍጅት የተባለውን መቶኛ ዓመት መታሰቢያ ላይ ለመገኘት ዛሬ ወደ ኦክላሆማዋ ከተማ ይጓዛሉ። ተልሳ ከተማ ላይ ለጥቃት የተነሱ ነጮች የጥቁር አሜሪካውያን ማህበረሰብ ላይ ባደረሱት ዘግናኝ ጥቃትና ውድመት ሶስት መቶ ሰዎች ሲገደሉ አስር ሺህ ሰዎች ካለመጠጊያ ቀርተዋል። ፕሬዚደንቱ ግሪንውድ የባህል ማዕከልን በመጎብኘት በዚያ እለቱን አስመልክተው ንግግር ያደርጋሉ። ፕሬዚደንት ባይደን በሚጎበኟት በአሁኑ ወቅት አራት መቶ ሺህ ነዋሪዎች ያሏት ከተማ እንደ አውሮፓውያን አቆጣጠር ከግንቦት 31 እስከ ሰኔ አንድ የደረሰው ዘግናኝ ጥቃት መቶኛ ዓመት የሚታሰብ ሲሆን የጥቃቱን ታሪክ የሚዘክር አዲስ ቤተ መዘክርም ይከፈታል። ትናንት ሰኞ በመቶዎች የተቆጠሩ እንግዶች የተገኙበት የጸሎት ስነ ስርዓት ተካሂዷል። በታሪካዊው ግሪንውድ ሰፈር በሚገኘው ታሪካዊ የአፍሪካ ኤጲስቆጶሳዊ ቤተ ክርስቲያን በህብረት በተካሄደው የጸሎት ስነ ስርዓት ላይ ቄስ ጄሲ ጃክሰንን ጨምሮ የሲቪል መብቶች መሪዎች ተሳትፈዋል። በመጨረሻም ጄቢኤስ የተሰኘውና በዓለም ላይ ግዙፉ የስጋ ማምረቻ የሆነው ድርጅት በደረሰበት የኮምፒውተር ሰርጎ ገብ ጥቃት አውስትሬሊያ እና ሰሜን አሜሪካ የሚገኘውን የምርቱን ስራ ማቆሙን ትናንት አስታወቀ። የድርጅቱ አመራሮች ችግሩን ለመቅረፍ እየተንቀሳቀሱ መሆናቸውን አስታውቀዋል። በዩናይትድ ስቴትስ መንግስት የሚደጎመው ጄቢኤስ ትናንት ባወጣው መረጃ ጥቃት እንደደረሰ እና በጥቃቱ የተጎዱትን ስርዓቶች ስራ እንዲያቋረጥ እንዳደረገ የሚመለከታቸውን ባለስልጣናት ማሳወቁንና በዓለም ዙሪያ የሚገኙ የድርጅቱ የመረጃ ቴክኖሎጂ ባለሙያዎች ችግሩን እንዲፈቱ ማሳወቁን ገልጿል ብሏል የሮይተርስ ዘገባ። በዚህም ምክንያት ከተጠቃሚዎችና ከጥሬ ዕቃ አቅራቢዎች ጋር ያለው የንግድ ውል እንደሚዘገይ የድርጅቱ መግለጫ ጨምሮ አስታውቋል። እስካሁን የደንበኞችና የአቅራቢዎች እንዲሁም የሰራተኞች የግል መረጃ አደጋ ላይ ይውደቅ አይውደቅ የሚታወቅ ነገር የለም። ሆኖም የድርጅቱ መጠባበቂያ የመረጃ ቴክኖሎጂ ስርዓት የተቀነባበረ የኮምፒውተር ጥቃት በተባለው አደጋ ጉዳት እንዳልደረሰበት ድርጅቱ ጨምሮ አስታውቋል። ለዓለም ገበያ ስጋ በማቅረብ ትልቁ የሆነው ይሄ ድርጅት በካናዳ፣ ብሪታንያ፣ አውሮፓ፣ ኒው ዚላንድ እና ሜክሲኮ የሚንቀሳቀስ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። of a ቆንጅታየን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርስ በ25 ሜትር ባንድ በ1240 ኪሎ ርስ በ31 ሜትር ባንድ በ9485 ኪሎ ርስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 24 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ አህዱ ራዲዮ 943 ላይ እንገኛለን። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንለፍ። የዩናይትድ ስቴትስ ልዑክ አምባሳደር ጄፍሪ ፌልትማን ወደ ካታር፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች እና ኬንያ ለሚያደርጉት ጉዞ ትላንት ከዋሽንግተን ዲሲ ተነስተዋል። አምባሳደሩ ለአንድ ሳምንት በሚዘልቀው በዚህ ሁለተኛ ዙር ጉዟቸው ከሀገሮቹ ከፍተኛ ባለስልጣናት ጋር እንደሚነጋገሩና በአፍሪካ ቀንድ የትብብር ግንኙነቶችና የተረጋጋና የበለጸገ የአፍሪካ ቀንድ የሚኖርበትን መንገድ ለመደ ገፍ በሚቻልባቸው ሁኔታዎች ላይ እንደሚመክሩ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ከተያዙት አጀንዳዎች መካከል በታላቁ የኢትዮጵያ ሕዳሴ ግድብ ዙሪያ ያለው ውዝግብ በሁሉም ወገኖች ተቀባይነት ባለው ሁኔታ መፍትሄ የሚያገኝበትን መላ ማፈላለግ እንደሚሆን መስሪያ ቤቱ ዛሬ በዌብሳይቱ ላይ ባወጣው መረጃ አመልክቷል። ከዚህ አጠር ካለ ዘገባ ደግሞ ወደ መቀሌ ነው የምንወስዳችሁ። የትግራይ ክልል ጊዜያዊ አስተዳደር ላለፉት ስድስት ወራት በክልሉ በተግባር ላይ ውሎ የሚገኘውን የአስቸኳይ ጊዜ አዋጅ እንዳይራዘም ለማድረግ እየሰራ መሆኑን አስታውቋል። የክልሉን ደህንነትና ሰላም ለማስጠበቅም ሕዝቡ ተሳታፊ እንዲሆን እያመቻቸ መሆኑን ገልጿል። መቀሌ የሚገኘው ዘጋቢያችን ሙልጌታ ጽበሀ የትግራይ ክልል ጊዜያዊ አስተዳደር የስድስት ወራት የስራ አፈጻጸሙን በተመለከተ ለሶስት ቀናት ያካሄደውን ውይይት መነሻ አድርጎ ተከታዩን አጠር ያለ ዘገባ አሰናድቷል። በመቀለ ከተማ ለሶስት ቀናት ሲካሄድ የቆየው የክልሉ የጊዜያዊ አስተዳደር የስራ አፈጻጸም የውይይት መድረክ በትናንትናው እለት መጠናቀቁ ተገልጿል። በውይይቱ በክልሉ የጸጥታ ሁኔታም፣ ለተፈናቀሉ ወገኖች የሰብአዊ እርዳታ ማቅረብ፣ በመንግስት ተቋማት አገልግሎት አሰጣጥ እንዲሁም በኮሮና ቫይረስ መከላከል ላይ ስለተከናወኑ ተግባራት መገምገማቸው ተነግሯል። የክልሉ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር አብርሃም በላይ በውይይት መድረኩ መክፈቻ የተናገሩት መሆኑን የተገለጸ በፌስቡክ ገጻቸው ለጥፈው ተጠቅሰውታል። ዶክተር አብርሃም ባለፉት ሁለት ሳምንታት እሳቸው ተሹመው ስራ ከጀመሩ ወዲህ ከህዝብና ከሚመለከታቸው አካላት ትብብር እንዲደረግላቸው በጠየቁት መሰረት እያገኙ መሆናቸው በመግለጽ በዚህም የተሰማቸው ክብር ገልጸዋል። በክልሉ ጊዜ የማይሰጡ ስራዎች እንዳሉ የተናገሩት ዶክተር አብርሃም ህይወት አድን ስራዎችም እየተፈጸመ ነው ብለዋል። ከፌዴራል መንግስት ጋር በመተባበርም የተፈናቀሉ ዜጎች ክረምት ሳይገባ ቶሎ የማቋቋም ስራ እንዲፈጸምና ወደ ግብርና ስራቸውም እንዲመለሱ ከፍተኛ ትኩረት በማድረግ እየተሰራ ነው በማለት ነው የገለጹት። ላለፉት ስድስት ወራት በስራ ላይ የነበረ የአስቸኳይ ጊዜ አዋጅ እንዳይራዘም በማድረግ ህዝብ ደህንነቱና ሰላሙ በማስከበር ዙሪያ ተሳታፊ እንዲሆን እየተመቻቸ ነው ብለዋል። ዶክተር አብርሃም ቀጥለውም ዋና ስራ አስፈጻሚው በተለያዩ የትግራይ አካባቢዎች የሰዓት እላፊ ገደብ እንደየ አስፈላጊነቱ ለማሻሻል እና ሙሉ በሙሉ ለማንሳት በጊዜያዊ አስተዳደሩ እየተሰራ ነው በማለት ነው ያስታወቁት። በቀጣይ የሰዓት ላፊ ዕቀባ የተነሳላቸው ከተሞች ዝርዝር ይገለጻል ብለው ሕዝብ ሰላምና ደህንነቱ በየአካባቢው ከሚገኙ የመከላከያ ኃይል ጋር ተቀናጅቶ እንደሚሰራ በማመን የተወሰነ ነው ብለዋል። ዋና ስራ አስፈጻሚው ዶክተር አብርሃም የጊዜያዊ አስተዳደሩ ዋና ዓላማ በትግራይ ክልል ህገ መንግስቱና ሌሎች ህጎች ሳይሸራርፉ እንዲተገበሩ በማድረግ ግዴታውን የሚወጣ ቁብልነት ያለው ህጋዊ አስተዳደር ለማምጣት ነው። በዚህም በተለይ ወጣቱ ሊያግዝ ይገባል ነው ያሉት። በዚህ ሂደት ይላሉ ዶክተር አብርሃም የጤና ስራዎች እንዲሻሻሉ እቃዎች የሚያጓጉዙም ሰብአዊ እርዳታና የግብርና ግብዓቶች ወደ ህዝብ ለማድረስ የሚጥሩም መንግስታዊ አገልግሎት እንዲጀመር ላይታች የሚሉና ገጠርና ከተማ ሳይለያዩ ለማገዝ የሚንቀሳቀሱ ወጣቶች ሆን ተብሎ በታጣቂዎች እየተገደሉ ናቸው ብለዋል። ታጣቂዎች ያሏቸው ግን በስም አልጠቀሱም። ዶክተር አብርሃም እነዚህ ወጣቶች ሰላማዊና ያልታጠቁ ናቸው፣ እንዲሁም ፖለቲካዊ ውግንና የሌላቸው ናቸው ብለው አሁንም በእንደዚህ አይነት ሰብአዊና መንግስታዊ ስራ ለተሰማሩ ልናግዛቸው ይገባል በማለት ነው የገለጹት የትግራይ ክልል ጊዜያዊ አስተዳደር የስድስት ወር ግምገማው በቀጣይ ትምህርት፣ ጤና፣ ግብርናና ሌሎች የስራ ዘርፎች ወደነበርበት ለመመለስ አቅጣጫ በማስቀመጥ መጠናቀቁ ተነግሯል። በመድረኩ ስለተነሱ ጉዳዮች አስመልክቶ በድምፅ ከክልሉ ጊዜያዊ አስተዳደር አመራሮች ማብራሪያ ለማግኘት በተደጋጋሚ በስልክና በአካል ብጠይቅም ማግኘት አልቻልኩም። ለአሜሪካ ድምፅ ሙሉጌታ አጽብሃ መቀለም በኩል ተጨማሪ ማብራሪያዎችን በድምፅ ለማግኘት ጥረታችንን እንቀጥላለን። እንዳገኘን ደግሞ ይዘን እንመለሳለን። ሙልጌታን ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የተባበሩት መንግስታት የምግብ ድርጅት በሰሜን ምዕራብና ደቡብ ትግራይ ዞኖች የምግብ እርዳታውን ማከፋፈል ከጀመረበት ካለፈው መጋቢት ወር አንስቶ ወደ አንድ ሚሊዮን ለሚጠጉ ተረጂዎች እርዳታ መስጠቱን አስታወቀ። ካለፈው ህዳር ወር ጀምሮ በተነሳው ግጭት ዘጠና አንድ ከመቶ የሚሆነው አምስት ነጥብ ሁለት ሚሊዮን የትግራይ ህዝብ አስቸኳይ የምግብ እርዳታ የሚያስፈልገው መሆኑን የምግብ ድርጅቱ ገልጾ ከአጋር ድርጅቶች ጋር በመሆን ያገ የአገልግሎቱን መጠን እያሰፋ እስከ ሰባ ወረዳዎች ድረስ የሚገኙት ተረጂዎች ዘንድ ለማድረስ በማቀድ እየተንቀሳቀሰ መሆኑን በመግለጫው አመልክቷል። ደረጀ ደስታ ዝርዝር ዘገባውን ያስደምጠናል። በዓለም ምግብ ድርጅቱ መግለጫ እንደተመለከተው አስቴር በየነ የ43 ዓመት ሴት ሲሆኑ የሰባት ልጆች እናት ናቸው። በግጭቱ ሳቢያ ከሁለት ወር በፊት ቤታቸውንና ሰብላቸውን አጥተዋል። ከሰሜን ምዕራብ ትግራይ ከምትገኘው ሽሬ 50 ኪሎ ሜትር ርቀት ላይ በምትገኘዋ አዲ ሚለን ነዋሪ የሆኑት አስቴር እስካሁን ድረስ ያለነው ከጎረቤታችን በማገኘው አነስተኛ የምግብ እርዳታ ነበር። አሁን ግን ቢያንስ ከሚያሰቃየን ረሃብ የሚያስታግሰን እርዳታ እያገኘን ነው ነው ብለዋል። የዓለም የምግብ ድርጅት ወደ 4500 ለሚገኙ የመንደሪቱ ነዋሪዎች ትግራይ ውስጥ በየስድስት ሳምንቱ አንዴ የሚታደለውን የመጀመሪያውን ዙር የምግብ እርዳታ እያከፋፈሉ ነው። አስቴር ጨምረው ሲናገሩ የዓለም ምግብ ድርጅት ከብዙ ከተሞችና ገበያዎች ተቆራርጠን ርቀን በምንገኝበት አዲሚለን ድረስ የምግብ እርዳታ ሊያመጡልን በመቻላቸው ተደስቻለሁ ብለዋል። የዓለም ምግብ ድርጅት በትግራይ ሰሜን ምዕራብ እና ደቡብ ዞኖች እርዳታውን ከፍ በማድረግ 2 ነጥብ 1 ሚሊዮን ለሚደርሱ ሰዎች ለማዳረስ ማቀዱን ባወጣው መግለጫ አስታውቋል። እስካሁን እርዳታውን ያገኙ ሰዎች ቁጥር 1.5 ሚሊዮን እንዲደርስ ማድረጉንም ድርጅቱ አመልክቷል። በየስድስት ሳምንቱ አንዴ በሚሰጠው የምግብ እርዳታ መርሃ ግብር መሰረት በዚህ ሳምንት ሁለተኛውን ዙር እርዳታ መስጠት መጀመሩን ገልጿል። እንቅስቃሴዎቹ በተጀመሩባቸው ጥቂት ቀናት ውስጥ ሊረዳ ካቀዳቸው 200 ሺህ ተረጂዎች መካከል 80 ሺዎቹን ይሸፍናል ተብሎ እንደሚጠበቅም ድርጅቱ አስገንዝቧል። ይዘዋል የምግብ ድርጅቱ እስከ ሰባ የወረዳዎች ድረስ የሚገኙት ተረጂዎች ዘንድ ለመድረስ በማቀድ የአገልግሎት መጠኑን እያሰፋ መሆኑን አስታውቋል። በተለይም በገጠር አካባቢዎች የሚገኙት ዘንድ ያለው ተደራሽነት አሁንም ዋነኛ ችግር መሆኑን ድርጅቱ አስታውቋል። የዓለም ምግብ ድርጅት ካለፈው መጋቢት ወር ጀምሮ ከምዕራብ ትግራይ በስተቀር በ31 ወረዳዎች ውስጥ 315ሺ አስቸኳይ አልሚ ምግቦችን ወደ 100ሺ ለሚጠጉ ህጻናት፣ እርጉዝና በእንክብካቤ ላይ ላሉ ሴቶች እንዲዳረስ ማድረጉን አስረድቷል። ካለፈው ህዳር ወር ጀምሮ በተነሳው ግጭት 91 ከመቶ የሚሆነው 5.2 ሚሊዮን የትግራይ ህዝብ አስቸኳይ የምግብ እርዳታ የሚያስፈልገው መሆኑን ዓለም አቀፉ የምግብ ድርጅት አመልክቷል። በሚቀጥሉት ወራት ውስጥ በትግራይ የተመጣጠነ አስቸኳይ የምግብ እርዳታ ያስፈልጋቸዋል ብለን የምናስባቸው ሰዎች ቁጥር እስከ 2.1 ሚሊየን ይደርሳል ብለን እንሰጋለን ሲል በወጣው መግለጫ አመልክቷል። የዓለም የምግብ ድርጅት በትግራይ ያለውን የምግብ እርዳታ አቅርቦቱን እስከ ዓመቱ መጨረሻ ድረስ በቀጣይነት ለማስፋፋት 203 ሚሊየን ዶላር እንደሚያስፈልገው አስታውቋል። thanks ደረጀ ደስታን እናመሰግናለን። ወደ ተከታዩ ዘገባችን እናሻግራችሁ። የኦሮሚያ ጠቅላይ ፍርድ ቤት በአዲስ አበባ ከተማ ያቋቋመው የወረዳ ፍርድ ቤት በአዲስ አበባ ከተማ የተፈጸሙትን የወንጀልና የሲቪል የኦሮሚያ ጉዳዮችን ለመዳኘት እንደሆነ ጠቅላይ ፍርድ ቤቱ ገልጿል። የኦሮሚያ ጠቅላይ ፍርድ ቤት የኮሚኒኬሽን ዳይሬክተር አቶ ጎንፋ አቶማ ለአሜሪካ ድምጽ እንደተናገሩት ጠቅላይ ፍርድ ቤቱ በአዲስ አበባ ከተማ ፍርድ ቤቱን ለማቋቋም በአዋጅ የተሰጠው መብት ነው ብለዋል። ጸሐይ ዳምጠው ዝርዝር አላት። የፍርድ ቤቱ መቋቋም መነሻ በአዲስ አበባ ከተማ ውስጥ በሚገኙ የኦሮሚያ መንግስት ንብረትም ሆነ ክልሉን የሚመለከቱ ጉዳዮች በከተማዋ ውስጥ እየተፈጸሙም በኦሮሚያ ጠቅላይ ፍርድ ቤት ወይም በኦሮሚያ ክልል በሚገኙ ፍርድ ቤቶች ዳኝነት ለማግኘት ሳይችሉ ቆይተው ነበር ይላል የኦሮሚያ ጠቅላይ ፍርድ ቤት አቶ ጉንፋ ቶማ። የኦሮሚያ ጠቅላይ ፍርድ ቤት የኮሚኒኬሽን ዳይሬክተር ኃላፊ ናቸው። ፍርድ ቤቱ ለምን ዓላማ እንደተቋቋመ ገልጸዋል። የኦሮሚያ ክልልን ጉዳይ በተመለከተ የሚፈጸሙ ወንጀሎች፣ በኦሮሚያ ሰራተኞች ላይ በአዲስ አበባ ከተማ ውስጥ ከስራቸው ጋር በተያያዘ የሚፈጸምባቸው ወንጀል፣ እንዲሁም በከተማዋ የሚገኙ የኦሮሚያ መንግስት ንብረት ላይ ወንጀል ከተፈጸመ፣ በሌላ በኩል ደግሞ በከተማዋ በሚገኙ የክልሉ መስሪያ ቤት ውስጥ በሚሰሩ ሰራተኞችና አሰሪዎች መካከል ስራ ላይ በሚፈጠሩ አለመግባባቶች የስራ ውል ሲቋረጥና መሰል ችግሮችን ለመዳኘት የተቋቋመ ፍርድ ቤት ነው። የኦሮሚያ ጠቅላይ ፍርድ ቤት ይህ የወረዳ ፍርድ ቤት የተዘረዘሩ ጉዳዮችን እንዲዳኝ ለማቋቋም በ2011 ዓ ም መጀመሪያ አካባቢ በኦሮሚያ ክልል የፍርድ ቤቶች አደረጃጀትና ስልጣን ለማሻሻል የወጣው አዋጅ ቁጥር 216 ህዝባር 2011 አንቀጽ 24 ንዑስ አንቀጽ ሶስት ላይ በተቀመጠው ድንጋጌ ነው የተመሰረተው። የኦሮሚያ መንግስት ንብረት የልማት ድርጅቶችና ሌሎች በከተማዋ የሚገኙ ላይ ጥቃት ቢደርስ እንዲሁም ወንጀሎች ቢፈጸሙ በዚህ ፍርድ ቤት እንዲታይና ከዚህ ቀደም የነበረውን የፍትህ ክፍተት ለመሙላት ያግዛል ሲሉ ተናግረዋል። አቶ ጉንፋ ለምሳሌ ከዚህ ቀደም በአዲስ አበባ ከተማ ውስጥ የጸጥታ ችግር ወይም ሁከት ሲከሰት፣ በተለይ ብሔር ተኮር ሁከት ሲከሰት የኦሮሚያ መንግስት ንብረት ላይ ጉዳት ሲደርስ ነበር። የክልሉ መንግስት ተሽከርካሪዎች፣ ቢሮዎች ላይ ጥቃት ሲደርስ ነበር። ይሁን እንጂ የኦሮሚያ ፍርድ ቤት ጉዳዩን ለማየት ስልጣን ስለሌለው የወንጀል ድርጊቱን ወደ አዲስ አበባና ፌዴራል ፖሊስ በመውሰድ በአቃቤ ሕግ በኩል ወደ ፍርድ ቤት ሲቀርብ ነበር። ነገር ግን የአዲስ አበባ ፖሊስ የሚፈጸሙትን ወንጀሎች በየኔነት ስሜት ተቀብሎ በመከታተል ላይ ችግሮች ነበሩ። አንዳንዴም ፍትሕ ሳይገኝ ወንጀለኞች የሚያመልጡበት አጋጣሚም እንዳለም መረጃ አለን። እናም አሁን የተቋቋመው የወረዳው ፍርድ ቤት እንደዚህ አይነት ችግሮች መፍትሄ ነው ብለን እናስባለን። አሁን በኦሮሚያ ጠቅላይ ፍርድ ቤት የተቋቋመው የአዲስ አበባ ወረዳ ፍርድ ቤት አንድ ብቻ ሲሆን እንደ አስፈላጊነቱ በየክፍለ ከተማው ቋሚ ችሎት እንዲኖር ይሰራል ተብሏል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ እናመሰግናለን። አድማጮች የመጀመሪያውን አጋማሽ የመጨረሻ ዘገባችንን ነው የምናስደምጣችሁ። ዩጋንዳ ውስጥ የኮቪድ-19 መዛመት እየበዛ በመሄዱ የሀገሪቱ ባለስልጣኖች ጥብቅ የሆነ አስቸኳይ እርምጃ ለመውሰድ እየተገደዱ መሆናቸው ታውቋል። ባለፈው ሚያዝያ ወር በቀን ሁለት መቶ የሚሆኑ በኮቪድ የተያዙ ሰዎች ይመዘገቡ እንደነበር አሁን ግን በምስራቅ አፍሪካ በየዕለቱ ከአንድ ሺህ በላይ የሚሆኑ ሰዎች በኮሮና ቫይረስ እየተያዙ መሆናቸውን ይህ የሆነውም የቫይረሱ ክትባት መድኃኒት እጥረት ባለበት ወቅት መሆኑ ታውቋል። ሀሊማ አቱማኒ ከካምፓላ ያጠናቀረችውን ዘገባ አዳነች ፍስሀዬ ታቀርበዋለች። በሀገሪቱ የጤና ሚኒስቴር ወደሚገኙ የክትባት ቦታ ለመግባት በመቶዎች የሚቆጠሩ ግማሾቹ ቆመው፣ ሌሎቹ ደግሞ ተቀምጠው የሚታዩበት ረጅም ሰልፍ አለ። በአሁኑ ወቅት ኡጋንዳ ውስጥ በኮቪድ-19 ቫይረስ የተያዙ ሰዎች ብዛት 44,594 መሆኑን በሞት የተለዩት ደግሞ 361 መሆናቸው ተገልጿል። በኡጋንዳ የዓለም የጤና ድርጅት ተወካይ ዶክተር ዮናስ ተገኘ ወልደማርያም ኮሮና ቫይረስ ኡጋንዳ ውስጥ በምን ያህል ፍጥነት እየተዛመተ እንደሆነ አብራርተዋል። On the week starting from 25 April, Uganda reported 256 cases. እንደ ኤሮፓ አቆጣጠር ካለፈው ሚያዝያ 25 አንስቶ በነበረው ሳምንት ኡጋንዳ 256 በቫይረሱ የተያዙ ሰዎች እንዳሉ አስታውቃለች። ከግንቦት ሁለት አንስቶ በነበረው ሳምንት ደግሞ ብዛቱ ወደ 411 ከፍ አለ። ከግንቦት 9 ወዲያ በነበረው ሳምንት ቁጥር 475 ደረሰ። በሳምንቱ ግንቦት 16 ብዛቱ 1,060 ደርሷል። መዲናዋ ካምፓላ የኮቪድ በሽተኞች ከተበራከቱባቸው አስር ወረዳዎች አንዷ መሆኗ ተገልጿል። የ39 ዓመት ዕድሜው ኦዴይ ፖል ለክትባት በጤናው ሚኒስቴር ከተሰለፉት አንዱ ናቸው ከኮቪድ-19 ነፃ መሆኔን ለማረጋገጥ ነው እዚህ የመጣሁት። በህንድና በዩናይትድ ስቴትስ ሰዎች እየሞቱ ነው። በሀገራችንም እንደዚያ ከመሆኑ በፊት ነፍሴ ላድን ብዬ ነው። እዚህ የመጣሁትም ለዚሁ ነው። የኡጋንዳ የጤና አገልግሎቶች ስራ አስኪያጅ ዶክተር ሄንሪ ሙዌቤሳ በሀገሪቱ ከአስር ቀናት ባነሰ ጊዜ ውስጥ የኮቪድ-19 መዛመት ከፍተኛ ደረጃ ላይ መድረሱን ተናግረዋል። በብዛት በቫይረሱ የተያዙትም ከ20 እስከ 39 የዕድሜ ክልል ውስጥ ያሉት መሆናቸው ተገልጿል። በጠና የታመሙት የቫይረሱ በሽተኞች ቫይረሱ መጀመሪያ ላይ ሲዛመት ከነበረው የበዛ መሆኑ ተዘግቧል። የሀገሪቱ ባለሥልጣናት ካምፓላን በመሳሰሉት ከፍተኛ የህዝብ ብዛት ባለባቸው ቦታዎች የክትባት መድኃኒት መድረሱን ለማረጋገጥ ከባድ ውሳኔ እያደረጉ መሆናቸው ዶክተር ሙዌቤሳ ተናግረዋል። አንድ የሚያሳስብ ነገር ለመጥቀስ ያህል አንዳንድ ወረዳዎች በተለይም በምስራቅና በሰሜን ክልሎች ያሉት ጥሩ የሥራ ውጤት አላሳዩም። ይህን መሰረት በማድረግም የጤና ሚኒስቴሩ የስትራቴጂያዊ ኮሚቴ ስብሰባ ጥሩ የሥራ ውጤት ያላሳዩት ወረዳዎች ክትባቱ እንደማይሰጣቸው ወስኗል። ባለፈው መጋቢት ወር ኡጋንዳ 964 ሺህ የኮቪድ-19 ክትባት መድኃኒት አቅርቦት ከኮቫክስ አግኝታለች። 100 ሺህ የሚሆነው ከህንድ ነበር የገባው። እንደ አውሮፓ አቆጣጠር ካለፈው መጋቢት 10 ቀን ወዲህ 550 የሚሆኑ ሰዎች የአስትራዘኒካ ክትባት ተከትበዋል። ሁለተኛው ዙር ክትባት ከዛሬ ወር አንስቶ ይገባል ተብሎ ይጠበቃል። ነገር ግን በእርግጠኛነት ለመናገር እንደማይቻል ዶክተር ዮናስ ተናግረዋል። ግንቦት ወር ላይ እንዲመጣ ሲጠበቅ የነበረው ክትባት አልመጣም። ሰኔም ላይ የሚመጣ አይመስልም። ስለሆነም ከህንድ ሌላ ሊያቀርብልን የሚችል አማራጭ ይኖር እንደሆነ ለማየት እየሞከርን ነው። በአሁኑ ወቅት ከሚያስፈልጋቸው በላይ የበዛ የክትባት ክምችት ያላቸው አገሮች ለሌሎች መለገስ የኮቪድ-19 መዛመት በፍጥነት እየጨመረ ነው። ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። ዘጋቢዎቻችንን እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ በቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን ተከታተሉን። አስተያየቶቻችሁን አድርሱን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ ደግሞ በአህዱ 94 ነጥብ 3 ላይ እንገኛለን የምሽቱ የአየር ስርጭት ፕሮዲውሰር ደሳለኝ መኮንን ዋና አዘጋጅ ሰለሞን አባተ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ አሁን መጪውንና ስድስተኛውን የኢትዮጵያ ምርጫን በተመለከተ ዘገባ የምናስደምጥበት ሰዓት ላይ እንገኛለን ምርጫ 2013 ገዢው ብልጽግና ፓርቲ በሺዎች መስዋዕትነት የተጀመረውን ለውጥና የፖለቲካ ማሻሻያ ሂደት የምርጫ መቀስቀሻ አድርጎ እየተጠቀመ ነው ሲሉ ተቃዋሚ ፓርቲዎች ሞግተዋል። በአሜሪካ ድምጽ ራዲዮና በአህዱ ራዲዮና ቴሌቪዥን በጋራ በተዘጋጀው የምርጫ ክርክር ላይ የተሳተፉ ተቃዋሚ ፓርቲዎች የዴሞክራሲ ተቋማት ግንባታና የማሻሻያ ሂደቱን ቢሆን ሲጀመር በነበረበት ሁኔታ እየተካሄደ አይደለም ብለዋል። ገዢው ብልጽግና ፓርቲ በበኩሉ ተፎካካሪ ፓርቲዎች ትችት እንጂ አማራጭ ሀሳብ አላቀረቡም ሲል ከሷቸዋል። አገሪቱ ዴሞክራሲ ተቋማት እንዳልነበሩ በመግለጽም ከዚህ አንጻር በርካታ የማሻሻያ እርምጃዎች መውሰዱንም ብልጽግና በመከራከሪያነት አቅርቧል። በአህዱ ስቱዲዮ የተካሄደውን ይህንን የክርክር መድረክ የመራው የአሜሪካ ድምፁ እስክንድር ፍሬው ለዛሬ ተከታዩን ዘገባ ያስደምጠናል። በአሜሪካ ድምጽ ሬዲዮና በአህዱ ሬዲዮና ቴሌቪዥን በጋራ የተዘጋጀው የምርጫ ክርክር መድረክ ገዢውን ብልጽግናን ጨምሮ አራት የፖለቲካ ፓርቲዎች የተሳተፉበት ነው። የዴሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ በተካሄደው ክርክር የተሳተፉት ሌሎች ፓርቲዎች ኢዜማ፣ እናት ፓርቲና ነጻነትና እኩልነት ፓርቲ ናቸው። እናት ፓርቲን በመወከል የተገኙት የፓርላማ እጩ ተወዳዳሪ ብርሃኑ ፀሐይ የሁሉም ነገር መነሻ የተቋማት ነጻነት መሆኑን ተናግረዋል። ነጻ የኢኮኖሚ ተቋማት መገንባት አለበት። ነፃ የኢኮኖሚ ተቋማት በሌለበት እያንዳንዱ የዴሞክራሲ ተቋም ወይ ዴሞክራሲ ኢኮኖሚ ተቋም ጥገኛ ከሆነ፣ በተለይ ከፖለቲካ ፓርቲ ጋር ጥገኛ ከሆነ በሚፈለገው ነገር ስለማያመጣ ነፃ የኢኮኖሚ ተቋማት ያስፈልጋሉ። በተለይ ይህ የሰብአዊ መብት ኮሚሽን ለሚባለው እንባጣባቂ ተቋም ላይ የሚባለው ስሊክ ሲቪክ ማህበራት፣ ነጻ የሚዲያ ተቋማት፣ የሙያ ማህበር፣ የምርጫ ቦርድ፣ የጸጥታና ደህንነት፣ የፍትህን ተቋማት፣ የጸረ ሙስና ተቋማት እነዚህ ወሳኝ ናቸው። ዋና ብልቶች ናቸው፣ ስስ ብልቶች ለዲሞክራሲ ተቋማት ግንባታ እነዚህ ነጻ ሊሆኑ ይገባል። ነፃ የኢኮኖሚ ተቋማት መገንባት አለባት ስል ያለንም ተጽዕኖ ያለምንም ጣልቃ ገብነት እነዚህ የሚደግፍ ተቋም መኖር አለበት ማለት ነው። እንግዲህ የሰብአዊ መብት ኮሚሽን አሁን ባለበት ሁኔታ ስንደመግመው ጥሩ ነው፣ ይሻላል፣ የመሻሻሎች መጥተዋል። ግን አሁንም አስከሬ ነው የሚቆጠረው ወላላቸው አስከሪቶ መቁጠር የዘለለ ሌላ ምን ስራ ለው ሰው ቦታ እንዳይሞት ሰው ማድረግ አለበት፣ ሰው እንዳይጎዳ ማድረግ አለበት ብለን ስለምናምን ማድረግ አለበት። ሲቪክ ማህበራት የፖለቲካው መዋኛ ሆነዋል። ነጻ ሚዲያ ተቋም አሁን ጅምሩ ቢኖርም ገና ነው ስቲል የሙያ ማህበራትም እንዲሁ እስካሁን ድረስ በፍርሃት ውስጥ ነው የነበሩት፣ አልወጡም። የምርጫ ቦርዱ በምንመለከትበት ጊዜ ገምገማችን አሁን ያለበት የሪፎርም ት እናመሰግንና ግን ይቀረዋል። በተለይ በአደረጃጀት በሰው ኃይል መዋቅራዊ አሰራሩ ችግር ያለበት አሁኑ ች ችግር የገጠምን ስላለ ምናልባት ማጠናከር ያስፈልጋል። ብልጽግና ፓርቲን በመወከል የተገኙት የአዲስ አበባ ምክር ቤት እጩ ተወዳዳሪ ዮናስ ዘውዴ ባለፉት ሶስት ዓመታት አዎንታዊ ውጤቶች መገኘታቸውን ተናግረዋል። እንደ ብልጽግና ፓርቲ መሻሻሎች አሉ ብቻ ሳይሆን የዲሞክራሲ ተቋማት ግንባታን እያደረግን ያለ ነው። ላለፉት ሶስት አመታት በተለይ ለውጡ ከመጣ በኋላ እያደረግናቸው ያሉት ነገር ናቸው እሳቸው አፈርም አድርገው የጀመሩት ማለት ነው። እንግዲህ እንደሚታወቀው ሪፎርም እንደ አብዮት ቀላል አይደለም። በጣም ውስብስብ ነገር ነው። የዲሞክራሲ ባህላችን እንግዲህ አፍርሶ ከመገንባት መታደግ ያስፈልጋል። አፍርሰን እየጀመር ከዜሮ መጀመር የለብንም ብለን ነው ምናም ወንድ ብልጽግና። ሁሉም በየጊዜው አገሩንና ሕዝቡን መሞከሪያ እንዲያደርግ መፍቀድ የለብንም። ስለዚህ በከባድ ሪፎርም እየተመራ የመጣ ለውጥ ነው ብዙዎቹ ይስማሙበታል፣ ማለት ነው። ከአምባገነንና ፍጹም ኢ ዲሞክራሲያዊ ከሆነ የአፈና አገዛዝ ወደ ዲሞክራሲ የሚደረግ ሽግግር እጅግ በጣም ፈታኝ እንጂ አልጋ ባልጋ እንዳልሆነ እዚሁ የሚፎካከሩት ተፎካካሪ ፓርቲ ወንድሞቻችን እየተናገሩ ነው ያሉ ኢዜማን በመወከል የተገኙት የአዲስ አበባ ምክር ቤት እጩ ተወዳዳሪ ሀብታሙ ኪታባ ብልጽግናም እንደቀደሙት ገዢዎች ቃሉን እያከበረ አይደለም ብለዋል። ባለፉት አምሳ ዓመቶች ወደ መግዛት የመጡት ብልጽግናን ጨምሮ በድንገት በህዝብ ትግል ወደ ስልጣን የሚመጡ ናቸው። ሲመጡ ዲሞክራሲን የሚናገሩ ናቸው፣ ተስፋ የሚገቡ ናቸው፣ ወረቀቶች የሚቀይሩ ናቸው። ሕገ መንግስቱ ላይ ለምሳሌ ስለ ሰብዓዊ መብት የተቀመጠው ወርቃማ ቃላቶች ናቸው ያሉት፣ ወረቀቶቹን በብዛት የሚቀይሩ ናቸው። ከዛ ግን ልክ መቀመጥ በአግባቡ ሲጀምሩ ወደ ማፈል ነው የሚሄዱት። ማፈኛ መንገዳቸው በአስተዳደር መዋቅር ቀበሌ ወረዳን በመጠቀም ሚዲያን በመጠቀም የብልጽግናውን ተወካይ የጠየኳቸውን ጥያቄ ያልመለሱት በዚህ ክርክር ህዝብ ባለበት በቀጥታ እንከራከር በልናቸው አንከራከርም ብሏል። ብልጽግና ሚዲያን በማፈን የተለያዩ የመንግስትና የፓርቲ አፍሌቶር ሚዲያዎቻቸውን በየቀኑ ነው ይጠቀማሉ። ሙግት ባለበት፣ የሀሳብ ክርክር ባለበት ቦታ ላይ ግን መገኘት አይፈልጉም። እየመረጡ ነው እንትን የሚያደርጉት ነጻነትና እኩልነት ፓርቲን በመወከል ከተገኙት አንዱ አቶ ነዋይ ግርማ ታደሰ በበኩላቸው የዲሞክራሲያዊ ተቋማት ግንባታ ጉዳይ መለካት ያለበት በሚያስገኙት ውጤት ነው ብለዋል። የዲሞክራሲ ተቋማት በህዝብ በጀት በህዝብ ፈንድ ተገንብተው ሲያልቁ ህንጻ ተገንብቶ የሰው ኃይል ተሟልቶ ፈርኒሽ ተደርጎ ሲያልቅ ህዝቡ ጋር የሚደርሰው ነገር ነው። አሁን ሊያናግረን የሚገባው ሊያወያየን የሚገባው ይህ ነው። የኛ ጥያቄ የኛ ሹ ነው። ነጻነትና እኩልነት ፓርቲ እነዚህ ተቋማት ተገንብተው ሲያልቁ የዚህችን ሀገር ዜጎች በእለት እለት ህይወታቸው ፌስ የሚያደርጉትን የሚገጥማቸውን ህይወት አድሬስ ማድረግ በሚችሉበት አፍቆመና ይገነባል። ይሄ የሚጀምረው አንድ እነዚህ ተቋማት ከፖለቲካዊ ተጽዕኖ ነፃ ሆነው በህግና ስርዓት የሚመሩ እጅግ እጅግ በሚባል ደረጃ ፕሮፌሽናሊዝም ሰዎች በብቃታቸው፣ በክህሎታቸው፣ በትምህርት ብቃታቸው፣ በአመለካከት የጠሩ የነጠሩ ፈፃሚዎች ወይም ደግሞ ባለሙያዎች እንዲመሯቸው እናደርጋለን። ይህ ይህ ሲሆን ተቋማቶቹ ከተቋማትነት ባሻገር የዜጎችን ህይወት ዛሬ ላይ ፌስ እያደረግን ያለውን ችግር መቅረፍ የሚችሉ ይሆናሉ ማለት ነው። ተቋማቶቹና አፕሪሼት እኮ እናደርጋለን ይነግረናቸዋል። ግን ደግሞ ተቋማቶቹ ትናንት የነበረውን ህይወታችን በምን መልኩ ኢምፓክት ያደረጉት ነው እንዲህ ከሶስት ዓመት በፊት የነበረኝ ደህንነት ከዚህ የተሻለ ነበር። በአሃዱ ቴሌቪዥን ስቱዲዮ የተካሄደው የምርጫ ክርክር በተለይ በተቃዋሚ ፓርቲዎችና በገዢው ፓርቲ መካከል ምልልሶች የተካሄዱበት ጭምር ነበር። በኢዜማው አቶ ሀብታሙ ኪታባና በብልጽግናው አቶ ዮናስ ዘውዴ መካከል እየተደረገው ይጠቀሳል። ምርጫ ነው የወጣችሁት ማለት ነው። እናስታውሳለን። በምርጫ ነው የወጣችሁት ማለት ነው። የኢትዮጵያ ህዝብ እንደሚረዳው ብልጽግና በካርድ ነው የወጣችሁት። የኢትዮጵያ ህዝብ እንደሚረዳው የብልጽግና ፓርቲ ገና ከተመሰረተ በምርጫ በጣም ጥሩ ጥያቄ ነው። የነበርንበት ሀሳብ አመለካከት፣ ሂደቶቻችን ምን ይመስላል ለሚለው ለማስታወስ በጣም ኢምፖርታንት ነው። ሰው ዝንጉ ስለሆነ ያለፈበትን ነገር እንግዲህ እንደሚታወቀው ብልጽግና ፓርቲ ወይም ሶስቱን አመት የምንመለከትበት ሰዓት ላይ ብልጽግና እንደ ፓርቲ የተቋቋመው በጣም ግሶስት አመት ብለን መቁጠር ከጀመርክ ሶስት አመት ጀምር ከጀመ አንድ ብላችሁ ጀምሩ። አንድ ያላችሁ በምርጫ ነው በአብዮት ነው በምንድን ነው የመጣችው? እንደሚታወቀው ነው ብልጽግና የነበረበትን አስተሳሰብና አመለካከት የነበሩትን ጨቋኝና አፋኝ የነበረውን የኢህአዴግን ስርዓት ከውስጥ በወጣው ልክ እንደ እንቁላል ማለት ነው ከውጭ ሳይሆን ከውስጥ ባሉ፣ ነገር ግን ደግሞ ከውጭ ባሉ ወንድሞቻችንና እህቶቻችን ብርቱ ትግል የነበርንበትን ዞር ብለን ስናስታውስ ስለማያስፈልገን አፈና የዲሞክራሲ ተቋማት የሌሉበት ስለሆነ እሱን ከላያችን ላይ ጫንቃችን የተጫነንን ብርቱ የነበረውን ነገር ገፍትሮ የጣለው ህዝቡ፣ የኢትዮጵያ ህዝብ ነው። ተከታዩ ደግሞ በእናት ፓርቲው የፓርላማ እጩ ብርሃኑ ፀሐይና በብልጽግናው የአዲስ አበባ ምክር ቤት ተወዳዳሪ ዮናስ ዘውዴ መካከል እየተካሄደ ምልልስ ነው። የህዝብን ትግል የፓርቲ ማድረግ ይታያል። በተለይ አሁን እስር ቤት ያሉት ማስፈታት የፒፒ አለ የህዝብ ትግል ያመጣው ነውና ለምንድን ነው ይህ የፖለቲካ ፓርቲ አድርጋችሁ ብታቀርቡየህዝብ ትግል የኢትዮጵያ ህዝብ ሪፖርቱ እየቀረበልን ያለው ይህ ህዝቡ የሰራው የወጣቶቹ መስዋዕት ያመጡት ትግል የፓርቲ መቀስቀሻ ተደርጎ እየቀረበ አግባብነት ያለው የኔም የወንድሞች ትግል ነው። ስደተኛ የመጣው እስረኛ የተፈታው በብልጽግና አይደለም፣ በወጣቶቹ ሰማዕትነት ነው። ይሄ ማብራሪያ ይፈልጋል። በጣም ጥሩ ጥያቄ ነው። እንግዲህ ብልጽግና እዚህ መድረክ ላይ ሆኜ ስናገርም በብልጽግና ብቻና ብቻ የመጣ ነው አይደለም ያለው ብልጽግና ስናስብ ብልጽግና አልነበረም፣ ሲጀመር አልነበረም። ይሄ ብልጽግና አልተወለደም። ይህ ትግል ሲደረግ ብልጽግና አልተወለደም ነበር። ሰዎቹ አልነበሩም ማለት አይደለም ይህንን ለውጥ ያመጡ ሰዎች ትላንትና የመጡ ሰዎች ያደረጉ በዚህ ሀገር ውስጥ ለውጥ እንዲመጣ የታገሉ ከ15 ዓመታቸው ጀምሮ ለለውጥ እና ኢትዮጵያ ለምትናፍቀው ብልጽግና ራሳቸው ለሰይፍ ለስለት ለመስጠት ወደውና ፈቅደው የገቡ ብዙ ጀግኖች ያሉበት ፓርቲ እንደሆነ ብዙዎቻችን እንገነዘባለን። ስለዚህ ለውጡን ያመጣው መላው ኢትዮጵያ ሕዝብ ነው። በዋነኝነት የመራው ግን በብልጽግና ውስጥ ያለው አመራር መሆኑን ማስገንዘብ በጣም አስፈላጊ ቶቻችን አልሞቱም ማለት ግን አይደለም። ስለዛ ነው ብልጽግና የዛሬና የነገ ፓርቲ ነው። የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ በአሜሪካ ድምጽ ሬዲዮና በአህዱ ሬዲዮና ቴሌቪዥን በጋራ በተዘጋጀው የምርጫ ክርክር ላይ የተንጸባረቁ ሌሎች ሀሳቦች በቀጣይ ዘገባዎች ይቀርባሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ክርክር በዝግጅት አይነቱ የመጀመሪያ የአሜሪካ ድምፅና አህዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮች እያስተናገዱ ናቸው። በአህዱ ቴሌቪዥን ስቱዲዮ በብልጽግና ፓርቲ በኢትዮጵያውያን ዜጎች ለማህበራዊ ፍትህ በእናት ፓርቲና በነፃነትና እኩልነት ፓርቲ መካከል የዴሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ የተካሄደው ክርክር ከነገ በስቲያ ሐሙስ በአህዱ ቴሌቪዥን ይተላለፋል። ክርክሩ በተመሳሳይ ሰዓት በአሜሪካ ድምፅ አማርኛ ዌብሳይትና በማኅበራዊ ገጾቻችን ላይ ይለቀቃል። እንዲህ አይነት መድረክ በሚዲያ ተቋማት አዘጋጅነት ሲካሄድና በእንዲህ አይነት ትብብር ሲዘጋጅና ሲስተናገድ የመጀመሪያ የሆነውን የዚህን ክርክር ተከታታይ ክፍሎች በአሜሪካ ድምፅ የራዲዮ ስርጭቶቻችንም ያዳምጡ። የአሜሪካ ድምፅና አሃዱ ራዲዮና ቴሌቪዥን። አድማጮች፣ አሁን ወደ ተከታዩ ከምርጫ ጋር ወደ ተያያዘው ዘገባ እንለፍ። ዘረኝነትና ጽንፈኝነት ጠፍቶ የሰው ልጅ ሰው በመሆኑ ብቻ ተከብሮ የሚኖርባትን ኢትዮጵያ እንደሚናፍቁ አንድ የባህር ዳር ከተማ ነዋሪ ገለጹ። በአሜሪካ ድምፅ በተዘጋጀው እኛ ኢትዮጵያውያን ዝግጅት በኢትዮጵያ ወቅታዊ ጉዳዮችና በመጪው ምርጫ ዙሪያ ለተነሱ ጥያቄዎች መልስ ከሰጡ የባህር ዳር ከተማ ነዋሪዎች ጋር አስቴር ምስጋናው ተነጋግራለች። ቀጥሎ ይቀርባል። እኛ ኢትዮጵያውያን በሚል ርዕስ የአሜሪካ ድምጽ ሬዲዮ በተለያዩ ከተሞችና በተለያዩ የሙያ መስኮች የተሰማሩ የህብረተሰብ ክፍሎችን በወቅታዊ የሀገሪቱ ሁኔታና ከምርጫ ጋር በተያያዘ ጥያቄዎችን በማንሳት አስተያየቶችን እየሰበሰበ ነው። ለእርስዎ ኢትዮጵያዊ መሆን ማለት ምን ማለት ነው? የሚለው የመጀመሪያ ጥያቄ ነበር። ስመኛ ወንድማገኝ እባላለሁ። ባህርዳር ከተማ ነዋሪ ነኝ። ኢትዮጵያዊነት ለእኔ ብዙ ነገር ነው። ምክንያቱም ኢትዮጵያ ማለት የብዙ ብሔር ብሔረሰቦች መገኛ ነች። ብዙ አይነት ቋንቋ የሚነገርባት የተለያየ ሃይማኖት ተከባብሮ የሚኖሩባት ሀገር ነች እና ኢትዮጵያዊነት ውስጥ ሰርጎ የሚገባ ሁሌ በቃ የሚያገበግብ ልገልጸው ሁሉ ከምችለው በላይ ፍቅር ነው ኢትዮጵያዊነት። ሁለተኛው ጥያቄ ደግሞ የየዕለት ፈተናዎቹ ምንድን ናቸው የሚል ነበር። ብሔርን መሰረት አድርጎ የሚነሳው ግጭት ጽንፈኝነት፣ በሃይማኖት ሊሆን ይችላል፣ በቋንቋ ሊሆን ይችላል። ጽንፈኞች በመብዛታቸው የተነሳ ሰላሟ ጠፍቶ ያለበት ሁኔታ ነው። ከዛ በላይ በበሽታ ብዙ እየተጎዳን ያለንበት ጊዜ ነው። ከዛም በተጨማሪ የኑሮ ውድነቱ ከዕለት ዕለት እየጨመረ፣ ህዝቡ በቃ ስቃይና ስጋት ውስጥ ነው ያለ። ስለዚህ ብዙ ፈተናዎች ውስጥ ተውጥራ ያለችበት ሁኔታ ነው ያለ። ለወይዘሮ ስመኝ በሶስተኛ ደረጃ ያነሳውላቸው ጥያቄ በሁለት ዓመታት ውስጥ ሀገሯ የት ደርሳ ማየት ይፈልጋሉ የሚል ነበር። ሰላማ ተጠብቆ የኑሮ ሁኔታው ተረጋግቶ የዋጋ ግሽበቱም ተስተካክሎ ህዝቡ በመረጋጋትና ደስተኛ ሆኖ መኖር የሚጀምርበት ሀገር እንድትመጣ እፈልጋለሁ። ደግሞ ይሆናል ብዬ ተስፋ አድርጋለሁ። ለዚህ ግን ሁላችንም መረባረብም ይኖርብናል። በአራተኛ ደረጃ የተቀመጠው ጥያቄ ደግሞ መንግስት ችግሮችን ለመፍታት ምን ማድረግ የሚችል ይመስልዎታል የሚል ነው። የተለያዩ የሃይማኖት አባቶችን በተለያየ እምነት ላይ ያሉ የሃይማኖት አባቶችን፣ የፖለቲካ ሰዎችን እና የታሪክ አዋቂዎችን ሰብስቦ ራዕይን በማስያዝ እና ለህብረተሰቡ ያንን ራዕይ እንዲያካፍሉ የማድረግ ስራ ቢሰራ እና ደግሞ ወረድ ብሎ ከህዝቡ ጋር መገናኘት የሚችልበትን የዋጋውን ንረት ማስተካከል የሚችልበትን ሁኔታ ቢያመቻች በእነዚህ ዙሪያዎች ቢሰራ ከሰላም አንጻር ሁሉም ክልል ላይ ሰላምን ሊያስኬዱ የሚችሉ ሰዎችን ለተወሰነ ጊዜ አሰልጥኖ መበተን የሚችልበት ሁኔታ ቢፈጠር ለውጥ ሊመጣ ይችላል ብዬ አስባለሁ። ሀገሮ ስላለችበት ሁኔታ የማይወዱት ምንድን ነው? አምስተኛ ጥያቄ ነው። ጽንፈኝነትን በጣም እጠላለሁ። ብሔርተኝነትን በጣም እጠላለሁ። ከዛ ውጭ ደግሞ አሁን ላይ ያለውን የመናገር ነጻነት ተጠቅሞ ብዙ ሰው ተገቢ ያልሆነ እና ጥላቻን የሚያበዛ የሚጨምር መለያየትን የሚያሰፋ ነገሮችን የሚናገሩበትን መንገድ እጠላለሁ። እርስዎ ጠቅላይ ሚኒስትር ቢሆኑ የመጀመሪያ ውሳኔው ምንድን ነው? ከባድ ጥያቄ ነው። የሃይማኖት አባቶችን የፖለቲካ ሰዎችን ሰብስቤ ራይን ይህንን ሀሳብና አቅል የሚያስኬዱልኝን ወደ እነሱ የኔን ሀሳብ አሰርጻለሁ። ምክንያቱም እኔ ኢትዮጵያዊነትን ነው ማቀንቀን የምፈልገው። ስለዚህ ኢትዮጵያን አንድ አድርጎ እንዲወስዱልኝ የኔን ራዕይ ወደ እነሱ አስገባና እነሱ እንዲያስጌዱልኝ መበተን ነው ማደርገው። ሰባተኛ ጥያቄ የፖለቲካ መሪዎች ሊኖራቸው የሚገባ በጎ ጎኖች ምንድን ናቸው? ኢትዮጵያዊነትን እያንጸባረቁ ሰውን ወደ ፍቅር፣ ወደ አንድነት ያለፈን ታሪክ በማንሳት ሳይሆን ሌላ ታሪክ በመፍጠር ያለፈውን ታሪክ ጎጁን እንደ ጎጆ የሚጠቅመው ብቻ ይዞ ሌላ አዲስ ነገር በመፍጠር አንድ የማድረግ ስራ ቢሰሩ ጥሩ ነው። አሁን ግን ብሔራቸውን የራሳቸውን ሰው ነው ለማገልገል እንትል እያሉ ያሉት። ስለዚህ ኢትዮጵያዊነት ቢሰርጽ ወደ ውስጣቸው ጥሩ ነው። ከምርጫ ጋር የተነሱ ጥያቄዎችንም ለወይዘሮ ስመኝ አቅርቤላቸው ነበር። የመጀመሪያው ጥያቄ በምርጫው ድምፅ ለመስጠት ያስባሉ? ለምን ይሰጣሉ? ካልሰጡም ደግሞ ለምን አይሰጡም የሚል ነው። በምርጫው ድምፅ እሰጣለሁ ምክንያቱም ይሄ የዜግነት መብት የተሰጠኝ ያገኘሁት መብት ስለሆነ መብቴን መጠቀም እፈልጋለሁ። ስለዚህ ይመርጣለሁ። ምርጫው ምን መፍትሄ ያመጣል ብለው ያስባሉ? ምርጫው ብዙ የሚያስፈሩ ነገሮች ቢኖሩትም መፍትሄ ግን ይኖረዋል። ኢትዮጵያ የሆነ መስመር እንድትይዝ ያደርጋታል። አሁን በሕዝብ ባልተመረጠ ገዢ ስለሆነ እየተዳደረች ያለችው ምናልባት ገደብ ይዞታል ብዬ አስባለሁ። ከምርጫው በኋላ ግን ሰላም አግኝቶ ማስኬድ በሚገባው ልክ ሊያስኬድ ይችላል። የተመረጠው አካል ምንም ይሁን ምን፣ በእኔ ፍላጎት ግን ኢትዮጵያዊነትን የሚያቀነቅን ሰው መመረጥ አለበት ብዬ አስባለሁ። ለሆነ ብሔር የተቋቋመ ፓርቲ ሳይሆን ለኢትዮጵያ ሕዝብ በሙሉ ሰብአዊነትን በጣም የሚያስብ ፓርቲ ቢመራ ጥሩ ነው ብዬ አስባለሁ። ለእርስዎ በዚህ ምርጫ ዋነኛ አንገብጋቢ ነገር ምንድን ነው? ሰላም ነው ማለት። አሁን ላይ በፊት በነበረው ጊዜ ማንም ሰው የትኛውም አካባቢ ሄዶ የመማር የመስራት፣ የመኖር መብት ነበሩ። አሁን ላይ ግን ፍራቻ፣ በስጋት ውስጥ ነው የምንኖር። ከአንድ ሀገር ወደ አንድ ሀገር መሄድ ራሱ ስጋት ሆኗል። አይደለም ወደ ሌላ ብሔር ብሔረሰቦች ብሄድ ነው እና ራስ ክልል ላይም የሰላም ማጣት ስጋቶች በጣም በዝተዋል። ስለዚህ ሰላም እንዲመጣ ነው የምፈልገው። የትኛውን እጩ ወይም ፓርቲ ይደግፋሉ? ለምን? የመጨረሻ ጥያቄ ነበር። አሁን ገና ነኝ፣ በትክክል የምደግፈውን አለየውም። ግን ደግሞ ያልደገፍኳቸው አሉ። ብሔርን ተኮር ያደረጉ ፓርቲዎችን እንደማልመርጣቸው እርግጠኛ ነኝ። ከብሔር ነፃ ከሆኑት ውስጥ ግን እየተሻለውን እመርጣለሁ ብዬ አስባለሁ። ስለዚህ ኢትዮጵያዊነትን ቅድም እንዳልኩት ኢትዮጵያዊነትን ሁሉንም ማህበረሰብ እኩል የሚያይ በሃይማኖት በዘር ሳይከፋፍል የሚያዩን ፓርቲ እመርጣለሁ። ምክንያቱም ለኢትዮጵያ የሚያስፈልጋት ኢትዮጵያዊነትን የሚያቀነቅን እንጂ ብሄርን የሚያቀነቅን አይደለም። ምክንያቱም ካለፉት ጊዜያቶች የምንማረው ብሄር ተኮር የሆነ ስራ ስለተሰራ አሁን ላይ ቁርሾ እያጨድን ያለ ነው። ስለዚህ ለወደፊት ኢትዮጵያዊነትን የሚያቀነቅን ፓርቲ ነው መርጣ ከወይዘሮ ስመኝ ጋር በወቅታዊ ሀገራዊ ጉዳዮች ጋር ያደረግኳቸው ቆይታ እኔህን ይመስሉ ነበር። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር ዘጋቢዎቻችንን እናመሰግናለን። ተከታዩ ዘገባችን ንግድና ምጣኔ ሀብት ነው። بالله ግንቦት 3 2013 ዓመተ ምህረት የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት በኢትዮጵያ ከሚገኘው የአሜሪካ የንግድ ማህበራት ምክር ቤት ጋር በትብብር ለመስራት የሚያስችላቸውን ስምምነት ተፈራርመዋል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ ዩሱፍ አደም ኑር ስምምነቱ በአሜሪካና በኢትዮጵያ ያሉት የንግድ ማህበረሰብ አባላትን ትብብር ለማጎልበትና አዳዲስ እድሎችና አቅሞችን ለማሳደግ ታስቦ የተካሄደ መሆኑን ለአሜሪካ ድምጽ ተናግረዋል። የዛሬው የምጣኔ ሀብት እንግዳችን በማድረግ ደረጀ ደስታ ነው ያነጋገራቸው፣ ቀጥሎ ይቀርባል። የአሜሪካ የንግድ ማህበረሰብ አባላት ኢትዮጵያ ውስጥ የሚገኙ የተለያዩ የንግድ ዘርፍ ስር የተደራጁ ወደ አራት መቶ ሺህ ኢትዮጵያውያን የንግድ ድርጅቶችን በስሩ ያቀፈው ማህበር መሆኑን ዋና ጸሐፊው አቶ የሱፍ ይናገራሉ። ስለ ማህበሩም ሲያስረዱ እንዲህ ይላሉ። ኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ሰባ አምስት አመት ሆነው የንግዱ ማህበረሰብ ተቋም ብሔራዊ ቻምበር ነው። የእኛ አባላት ቤዚክሊ ኢንዲቪጅዋል ካምፓኒስ ሳይሆኑ የከተማ ማህበራት እና የዚህ ሪጂናል ቻምበር ስንላቸው፣ እንደዚሁም በተወሰነ ሙያ ላይ አተኩረው የሚሰሩ የሴክተር ማህበራት፣ ለምሳሌ የቴክስታይል ሊሆን ይችላል፣ የቆዳ ሊሆን ይችላል፣ የመሳሰሉ በአባልነት ያቀፈ ማህበር ነው። በአሁኑ ሰዓት አስራ ስምንት አባላት ያሉ ሲሆን አስራ ስምንት ማህበራት። በእነዚህ ማህበራት ግን ከአራት መቶ ሺህ በላይ የንግድ ተቋማት በአባልነት ይዘው የሚገኙ አባሎቻችን ናቸው። አቶ የሱፍ የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት የተቋቋመበት አላማ በሶስት ዋና ዋና ነገሮች የተከፈለ መሆኑን ያስረዳሉ። ዋናው ዓላማው የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ምናልባት በሶስት በአራት ካታጎሪዎች ልናያቸው እንችላለን። አንደኛው ንግድና ኢንቨስትመንትን ማስፋፋት ነው። ከዚህ አኳያ የተለያዩ ስራዎችን እንሰራለን። ለምሳሌ የንግድ ስልጆችን በማዘጋጀት ሊሆን ይችላል። ቢቱቢ የምንለው ነጋዴዎችን እንዲገናኙ በማድረግ ተዋወቁና እቃ እንዲቀ እንዲለዋወጡ የምናደርግበት መካኒዝም አለ። እንደዚሁም የተለያዩ የንግድ ልዑካን ወደ ውጭ ዘንድ ከውጭ የሚመጡትን እዚሁ በማስተናገድ በእንደዚህ አይነት መልኩ ንግድና ኢንቨስትመንትን ለማስፋፋት እንሞክራለን። አንደኛ ይሄ ነው። ሁለተኛው ወር ዋና ስራችን የጥናትና ምህነት ጫዎች ናቸው። ለቢዝነሱ እንቅፋት መሆኑ የተለያዩ የፖሊሲ ሊሆን ይችላል የአሰራር ሊሆን ይችላል የተለያዩ ጉዳዮች ሲያጋጥሙ ጥናት በማካሄድ ችግሮችን በመለየት መፍትሄ እንዲያገኙ ከመንግስት ጋር ቁጭ ብለን የምንነጋገርበት ፕላትፎርም አለን። ይሄ አይነት ፓብሊክ ዲያሎግ የምናደርግበት ስለዚህ በእንደዚህ አይነት ሁኔታ የተለያዩ ጥናቶችን በማካሄድ እና መፍትሄ እንዲያገኙ ከመንግስት ጋር በመነጋገር መፍትሄ የምናገኝበት አንዱ ሌላ ስራችን ነው። ሶስተኛው ከዚህ ከአቅም ግንባታ ጋር ተያይዞ የተለያዩ ንግድ ነክ ስልጠናዎች፣ የፖሊሲ ስልጠናዎች ለንግድ ማህበረሰብ አባላት የምንሰጥበት፣ ኢንፎርሜሽን፣ የንግድ ኢንፎርሜሽን የምናሰራጭበት እንዲሁም ኤክስፖርት የሚያደርጉ ኩባንያዎች ደግሞ እገዛ የምናደርግባቸው ስራዎች አሉን የሶስተኛው ነው ምናባት በአተኛ መልኩ ደግሞ እንግዲህ ያው ንግድ ላይ የግጭት ያጋጥማል። ይሄ ቢዝነስ ዲስፒት አለ አደለም እና የንግድ አለመግባባት ሲያጋጥም ነጋዴዎች ወደ ፍርድ ከመሄድ ይልቅ በግልግል ዳኝነት መዳኘት ከፈለጉ እኛ ተቋም ውስጥ የግልግል ማዕከል አለን፣ አርቢትሬሽን ሴንተር የምንለው ሶ ይህንንም እንደዚሁ አገልግሎት ለመስጠት የንግድን ማህበረሰብ ችግሮች በማቃለል እንሞክራለን እና በአጠቃላይ በእነዚህ ጉዳዮች ላይ አተኩረው የሚሰራ ተቋም ነው የንግድ ምክር ቤታችን። በቅርቡ በዚህ በኢትዮጵያ የአሜሪካ የንግድ ማህበራት ምክር ቤት ጋር ስም አንድ ስምምነት ተፈራርማችኋል። በትብብር አብሮ ለመስራት እና ምንድን ነው የስምምነቱ ፍሬ ነገር? ትስለሱ ይንገሩን። ትክክል ነው። ኢትዮጵያ ውስጥ ከሚገኘው የአሜሪካን ንግድ ምክር ቤት ጋር የመግባቢያ ሰነድ ተፈራርመናል። እንግዲህ ሁለቱም ማህበራት ያው አለማቸው ተመሳሳይ ነው። ሁለቱም የንግድ ማህበራት ናቸው። ነጋዴዎች አባል የሆኑባቸው ማህበራት ናቸው። ኢትዮጵያ ውስጥ ደግሞ ሲሰሩ ኢትዮጵያውያን ነጋዴዎችም ሆኑ የውጭ የአሜሪካውያን ነጋዴዎች ኢትዮጵያ ውስጥ ሲሰሩ በሀገሪቱ ፖሊሲና ደንብ ሕግ ሕግ መስራት ስለሚሰሩ ሰቸውም ተመሳሳይ የሆነ ችግር ያጋጥማቸዋል እና እነዚህም የሚያጋጥሟቸውን ችግር ደግሞ አብረው በመስዓት በመተጋገዝ መፍትሄ ሊያገኙ የሚችልባቸው ሁኔታዎችን ከማየት አኳያ ነው ዋናው አላማው የተፈረመው እና በሶስት ወይም በአራት ነጥቦች ላይ ስምምነት አድርገናል። አንደኛ ያው ቅድም እንደነገርኩ አንዱ የሚያፈቋም አላማ ቶስ የአሜሪካን ቻምቢያን አላማ ንግድና ኢንቨስትመንት ማስፋፋት ነው እና በሁለቱም አገሮች በኢትዮጵያና በአሜሪካ መካከል ነጋዴዎች መካከል እንደዚህ የኢንቨስትመንትም ሆነ የንግድ ማስፋፊያ ስራዎች አብረን ከመሳት አኳያ አብረን የምንችል ስናዘጋጅ እንችላለን ወይ ደግሞ ቅድም እንደነገርኩ ከኢትዮጵያም ሆነ ከዩናይትድ ስቴትስ ኦፍ አሜሪካ የንግድ ልኡካንም እንዲዜ እንዲመጡ ከዚህም እንዲሄዱ በማድረግ ሁለቱም ያላቸውን አብረው መስራት የሚችሉበት ፓርትነር መፍጫ የሚችሉበት ኢንቨንቸ መፍጫ የሚችልባቸው ሁኔታዎች ማመቻቸት በአጠቃላይ ንግድና ኢንቨስትመንትን ከማስፋፋት አኳያ አብረው መስራት አላማ አለው። አንደኛው። ሁለተኛ የኢንፎርሜሽን መለዋወጥ ካሜ ኢትዮጵያ ውስጥ ያለ የቢዝነስ ኦፖርቹኒቲ ይችላል ምን እንደሆነ፣ እንደዚሁም ደግሞ እዛም ያለው የቢዝነስ ኦፖርቹኒቲ ምን እንደሆነ በሁለቱም ተቋማት አማካኝነት ኢንፎርሜሽን የምንቀያያበት መካኒዝም እንዲኖር፣ በኢንፎርሜሽን መቀያ ላይ መተባበር እንድንችል የሚገልጽ ነው። ሶስተኛው ከአቅም ግንባታ ጋር ተያይዞ በነዛ ሀኪም ላይ በንግድ ምክር ቤታችን ስልጠና ማዕከል አለን፣ ቼምበር አካዳሚ የምንለው ይህ ቼምበር አካዳሚ የተለያዩ ሽዋቻን ስልጠናዎችን ለነጋዴዎቻችን የሚሰጥ ነው እና ይህም ቼምበር አካዳሚም እዚ በዛ መጠቀም የሚያስችለን ሁኔታ ለምሳሌ የተሻለ የንግድ አሰራር ወይም የተሻለ እውቀት፣ ቴክኖሎጂ ሊሆን ይችላል ያላቸው የአሜሪካን ኩባንያዎች ስልጠና ለእኛ መስጠት የሚችልበት ሁኔታ እኛም ቢሆን ኢትዮጵያ ውስጥ ላሉ የአምቻ የአሜሪካን ቼምበር አባላት ስልጠና መስጠት የምንችልበት ሁኔታ ሁኔታ በአጠቃላይ እውቀት የምንቀያየርበት ሁኔታ ለመፍጠር የሚያስችለን ይህ እንደ አካድሚያት በበለጥ ዩትላይዝ ለማድረግ የሚያስችለን ሁኔታ ለመፍጠር ከአቅም ግንባታ ጋር ተያይዞ አብረን መስራት የሚችሉባቸው ሁኔታዎችን ሊኖሩ እንደሚችሉ ለመግባባት ይህም እንደ ሶስተኛ ነጥብ ሆኖ አንዱ ስምምነት አካል ሆነዋል ማለት ነው። ይህ በኢትዮጵያ የአሜሪካ የንግድ ማህበራት ምክር ቤት ሲባል እዛው በኢትዮጵያውያን የተቋቋመ ነው ወይስ የአሜሪካን ድርጅቶች ክል ነው? እንዴት ነው አወካከሉ? ኢትዮጵያ ውስጥ ያለው የአሜሪካን ንግድ ምክር ቤት አባሎቻቸው የአሜሪካን ካምፓኒዎች ናቸው። ኢትዮጵያ ውስጥ የተቋቋሙ ሊሆኑ ይችላሉ ወይ ደግሞ ውጭ ሀገር የሆኑ ሊሆን ይችላሉ። ግን ቤዚክሊ የውጭ ኩባንያዎች ናቸው ወይ ደግሞ ከአሜሪካን ካምፓኒስ ጋር አፊሊዬሽን ያላቸው ወይም ግንኙነት ያላቸው ኩባንያዎች ናቸው። ለምሳሌ እነ ኮካኮላ፣ እነ ጀነራል ኤሌክትሪክ የመሳሰሉ የአምቻም አባላት ናቸው ኢትዮጵያ ውስጥ ያሉ። አሁን እንበል ጀነራል ኤክ የአሜሪካ ካምፓኒ ነው፣ ግን ኢትዮጵያ ውስጥ ቀንጫፍ አለው። ስለዚህ ኢትዮጵያ ውስጥ ያለው ቀንጫፍ የዚህ አሜሪካን ጨንበር አባል እና ሌሎች በእንደዚህ አይነት ሁኔታ የተቋቋሙ የአሜሪካን ካምፓኒ ናቸው። በአባል የተያዛቸው ፒውሪሊ ኢትዮጵያዊ የሆነ ካምፓኒ እዛ ውስጥ አባል አይሆንም። በአንጻ ግን በኢትዮጵያ ንግድ ምክር ቤት ወይም ደሞ ጥብ እንደነገርኩ ኦፍኮርስ የኛ ኢትዮጵያ ንግድ ምክር ቤት ኢንዲቪጁዋል ካምፓኒ ሳይ ደግሞ የእኛ አባላት ግን የከተማ ንግድ ምክር ቤቶች አሉ። ምስ አዲስ አበባ ንግድ ምክር ቤት መውሰድ እንችላለን፣ ወይ ደሞ የመጠነ ንግድ ምክር ቤት መውሰድ እንችላለን። መሳሰሉ አለ አደለ? እነዚህ የውጭ ኩባንያዎች ሆነው ኢትዮጵያ ውስጥ የሚሰሩ ግን የነዚህ የከተማ ማ ንግድ ምክር ቤት አባላት መሆን ይችላሉ። የሚከለክላቸው ነገር ነው። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊን አቶ የሱፍ አደምኑርን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታነኝ። ጤና ይስጥልኝ። ደረጀ ደስታን ለዝግጅቱ እናመሰግናለን። የምርጫ ክርክር በዝግጅት አይነቱ የመጀመሪያ የአሜሪካ ድምፅና አሀዱ ራዲዮና ቴሌቪዥን በመተባበር በመጭው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮች እያስተናገዱ ናቸው። በአሃዱ ቴሌቪዥን ስቱዲዮ በብልጽግና ፓርቲ በኢትዮጵያውያን ዜጎች ለማህበራዊ ፍትህ በእናት ፓርቲና በነጻነትና እኩልነት ፓርቲ መካከል የዴሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ የተካሄደው ክርክር ከነገ በስቲያ ሐሙስ በአሃዱ ቴሌቪዥን ይተላለፋል። ክርክሩ በተመሳሳይ ሰዓት በአሜሪካ ድምፅ አማርኛ ዌብሳይት እና በማህበራዊ ገጽ ማድረጋቸውቻችን ላይ ይለቀቃል። ከእንዲህ አይነት መድረክ በሚዲያ ተቋማት አዘጋጅነት ሲካሄድና በእንዲህ አይነት ትብብር ሲዘጋጅና ሲስተናገድ የመጀመሪያ የሆነውን የዚህን ክርክሩን ተከታታይ ክፍሎች በአሜሪካ ድምፅ የራዲዮ ስርጭቶቻችን ያዳምጡ። የአሜሪካ ድምፅና አህዱ ራዲዮና ቴሌቪዥን የተከበራቸው አድማጮች ዜናዎቻችን፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለኝ። ደሳለኝ መኮንን ስርጭቱ አቀናብሮልናል። ደናደሩ